Voice of America ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምራል። ድረ ኮቪድ-19 ዓለም የሚናፈቅ ጊዜና ቦታ በበረታው ፈተና ውስጥ ላለፉና እያለፉ ላሉ ብዙዎች ፈጥኖ አልደርስ ያለ ምናልባትም በብርቱ የተናፈቀ ታላቅ ጊዜ ሳይሆን አልቀረም። ከሩቁ አሻግሮ ለማየት ለሚሞክር ግን ድረ ኮቪድ ዓለም ምን ይመስል ይሆን? የአኗኗር ዘይቤያችንን ከቀደመው በእጅጉ የተለየ ስለመሆኑ ጥርጥር የለውም። ይሁንና የቱን ያህልስ ይለወጥ ይሆን? በዚህ ሁሉ ውስጥ ድርሻስ ይኖረን ይሆን? እሱን ከመፈተሻችን አስቀድሞ ግን ለዛሬ በሐሳብ ሰረገላ ወራት ወደኋላ የሚያጓጉዘን ቅንብር ይዘናል። ሐኪም ሆኖ መታመም እንዳልከኝ በአንድ በኩል ትልቅ የሕይወትን ልምድ ነው። ሌላው ባለፈበት በኩል ማለፍና እኔ ትልቅ ልምድም ሆኖኛል። እንደገና ምንድነው ደግሞ በሽተኞችንም ለማከመቻል ይሄ መታደል ነው ነው ምለው ዶክተር ዳዊት በቀለ ይባላሉ። በምስራቃዊ ሱድኗ የኡሜ ከተማ ነዋሪ ናቸው። የኮቪድ-19 ወረርሽኝ በተለይ በአውሮፓና በዩናይት ስቴትስ የሰውን ልጅ ህይወት ክፉኛ ማመሳቀል ገና በጀመረበት ሰሞን ያነጋገርናቸው የድንገተኛ ሕክምና ክፍል ሐኪም ናቸው። ታማሚዎቻቸውን በመርዳት ላይ ሳሉ ራሳቸው የኮቪድ ታማሚ ሆነው ነበር ያገኘናቸው። ዛሬ ያሉበትን ጨምሮ ኮቪድ በሚኖሩባት ስዊድንና በአሻገር የፈጠረውን ዓለም ያወያዩናል። እየተፈጸመ ያለው ነገር አሰቃቂ ስለሆነ ለትግራይ የማይገባ ስለሆነ ፎርዛት ማሰብ ለማንም ህዝብ የማይገባው ነገር ነው። ይህንም በመቃወም የትግራይ ተወላጅ የትን ሁኔት የፖለቲካ ልዩነት መውለዶ ምስቶ ሁሉም በአንድ መንፈስ ተነስቶ ዲፕሎማሲውን እየሰራ ነው። አንተ ካገኘ እንጠፋለሁ የሚል አይነት ሳይሆን አብረው መበልጸግና መኖር የሚችሉበት እንዲያውም ለሱ ብቻ ሳይሆኑ ሶማሊያም እዛ እነሱ እንትን ውስጥ የገባችበት ሁኔታ ላይ ተፈጠረ ነው ያለው። እና ይሄ ነገር እንዴት ነው ወደፊቱ እድላችን የሚያበራልን እንዴት ነው የሚሆነው የሚለውን ነገር ብናይና በሱ ምን የተሻለ ማይካድራ ላይ አምነስቲ ኢንተርናሽናል የሳተላይት ሜጅ ሁሉ አንስቶ ያቀረበ ጊዜ አንድ ነገር ብሏል። በዛን ጊዜ ያ ኤሪያ በቁጥጥር ስር የነበረው በቲፔል ፋይል ነው። ሁለተኛ ያለው ነገር ደግሞ ምንድን ነው? በብዛት የሞቱት እዛ ለስራ የመጡት የአማራ ሰዎች ናቸው ብሎ ተናግረዋል። ሆን አቶ ዮሐንስ የሚሉትን እንመንካል? እነዚህ የተገደሉትን አማሮች የገደለው የአማራ ሚሊሽያ ነው የሚለው ልንቀበል ነው? በትግራዩ ቀውስ ወቅታዊና አነጋጋሪ ርዕሰ ጉዳዮች ዙሪያ በሶስት ወገን ከተጀመረ ክርክር የተወሰደ ነው። አጠቃላዩን የኢትዮጵያ ይዞታና እንዲሁም ኤርትራን ጨምሮ ያወዛገቡ በነበሩ ጉዳዮች ላይ ከሚያደርጉት ክርክራቸው አልፈው ሁሉን አብሮ ለማኖር ሊያዛልቁ ይችላሉ የሚሏቸውን መንገዶች እንዲመለከቱም ይበረታታሉ። የአዲስ አበባው መስኮት ሲከፈትም ንጉሴ አክሊሉ የቅርቡን ካለፈው እያስተያየ የሚያወጋበት ምጥን ዝግጅት ይዞ ይቀርባል። እሁድ ሚያዝያ 3 2013 ዓ ም ጤና ስጥልን። እንደምናመሻችሁ ክብራትና ክብራን አድማጮቻችን እንደምንሰነበታችሁ ለዕለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ትዝታ በላቸው ነን። አዎን፣ እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ፣ ሰዓቱ። የዓለም ዜና በኋላ እንመለሳለን፣ ጠብቁን። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችው ቆንጅ ይታዬ ነኝ። ለአንድ ሳምንት በብጥብጥ በከረመችው በቤኒን በዛሬው ዕለት ፕሬዝደንታዊ ምርጫ ተካሂደዋል። ደም ያፋሰሰው ብጥብጥ ተቀሰቀሰው የተቀሰቀሰው በስልጣን ላይ ያሉት ፕሬዚደንት ፓትሪስ ታሎን በድጋሚ ሊመረጡ መቅረባቸው በአስነሳው ተቃውሞ ነው። ተቃዋሚዎች በውጭ በስደት ላይ የሚኖሩት አብዛኞቹ ተቃዋሚ መሪዎች ላይ አድሎ በመፈጸም የምርጫው ሂደት ለሳቸው እንዲመች እያደረጉ ናቸው ብለው ፕሬዝደንቱን ሲከሷቸው ቆይተዋል። ታሎን በስልጣን ዘመናቸው ጠንካራ የኢኮኖሚ እድገት እንዳስመዘገቡ ይናገራሉ። ተቃዋሚዎቻቸው ግን በምዕራብ አፍሪቃ የተረጋጋ የዲሞክራሲ ስርዓት ካላቸው ሀገሮች አንዷ ተደርጋ ትታይ የነበረችውን ሀገር ያን የዲሞክራሲ ስርዓት ቁመና እየሸረሸሩባት ነው ብለው ወንጅለዋቸዋል። ጽህፈት ቤቱ ዩናይትድ ስቴትስ የሆነው ፍሪደም ሃውስ ባለፈው ዓመት ሪፖርቱ በኒንን ነፃ ከሚለው ደረጃዋ በከፊል ነፃ ወደሚለው ተርታ ዝቅ አድርጓታል። ቻድ ውስጥም በዛሬው ዕለት ፕሬዝደንታዊ ምርጫ ተካሂዷል። ለ30 ዓመታት ስልጣን ላይ የቆዩት ፕሬዝደንቱ ኢድሪስ ዴቢ በህዝቡ ዘንድ ያለባቸው ቅዋሜ እየተባባሰና ተቃዋሚዎች በሀገሪቱ የነዳጅ ሀብታ እየያዛቸው የተነሳ እየነቀፏቸው ቢሆንም ደቢ አሁንም ማሸነፋቸው አይቀርም ተብሎ ይጠበቃል። የ68 ዓመቱ ደቢ ለረጅም ጊዜ ስልጣን ይዘው ከቆዩ የአፍሪቃ መሪዎች አንዱ ናቸው። በምዕራብ አፍሪቃና በማዕከላዊ አፍሪካ በጸረ አክራሪ እስላማዊ ታጣቂዎች ትግል የምዕራባውያን አጋርም ናቸው። እንደ አውሮፓውያን አቆጣጠር በ1990 በታጠቀ ዓመፅ ስልጣን የያዙት ፕሬዚደንቱ ከሶስት ዓመታት በፊት እስከ 2033 ዓመተ ምህረት ድረስ ስልጣን ላይ እንዲቆዩ የሚፈቅድላቸው አዲስ ህገ መንግስት እንዲወጣ አድርገዋል። የደቡብ ሱዳን ፕሬዚደንት ሳልቫኪር የመንግስት ባለስልጣናት ሹምሽር አካሂደዋል። አዲስ የጦር ሰራዊት አዛዥ መሾማቸውም ተሰምቷል። ጄኔራል ሳንቲኖ ዴንግ ዎልን መሾማቸውን የፕሬዝደንቱ ቃል አቀባይ ዛሬ አስታውቀዋል። ኪርና የቀድሞው የአማጽያን መሪ ሪያክ ከሶስት ዓመታት በፊት በተደረሰው የሰላም ስምምነት ባለፈው ዓመት የካቲት ወር ላይ የብሔራዊ አንድነት መንግስት የመሰረቱ ቢሆንም የነዳጅ ባለጸጋይቱ ሀገር አሁንም በብጥብጥ መታመሷ እንደቀጠለ ነው። ኪር የጸጥታ አገልግሎት ምክትል ዲሬክተሩንና ምክትል የመከላከያ ሚኒስትሩንም አንስተው ሌሎች በስፍራው ሾመዋል። የብሔራዊ አንድነት መንግስት ይቋቋም እንጂ የሰላም ውሉ ተግባራዊ የሚደረግበት ሂደት አሁንም እየተራመደ አይደለም። ሀገሪቱ ባለስልጣናትም ግጭቶች ወደ ገረሹባቸው አካባቢዎች ሰብአዊ ረድኤት እንዳይገባ እየከለከሉ ነው ሲል በቅርብ ጊዜ የወጣ አንድ የተባበሩት መንግስታት ድርጅት ሪፖርት አመልክቷል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኮቪድ-19 ዜና በዓለም ዙሪያ ለኮሮና ቫይረስ የተጋለጡ ሰዎች ብዛት ከ135 ሚሊዮን አልፏል። በበሽታው ምክንያት ህይወታቸው ያለፈው ሰዎች ቁጥር ደግሞ ወደ ሶስት ሚሊዮን እየተቃረበ ነው። ይህ ከዩናይትድ ስቴትሱ የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ መረጃ ያገኘ ነው ነው። የቫይረሱ ስርጭት እየበረታ በተለያዩ የዓለም አካባቢዎች ሰው ወረርሽኙን ለመከላከል በሚል በተደነገጉ የእንቅስቃሴ ክልከላዎች እየተሰላቸ መሆኑም ይሰማል። ቻይና በሀገሯ የተሰሩትን የኮቪድ-19 ክትባቶች ቫይረሱን የመከላከል አቅማቸው እንዲጎላበት በሌሎች ሀገሮች የተሰሩትንም ክትባቶች ለመጠቀም እያሰበች መሆኗ ተሰምቷል። በሀገሯ የተሰሩት ክትባቶች አቅም በሚፈለገው መጠን ከፍተኛ ባለመሆኑ ችግሩ እንዲፈታ የሚያስችሉ ሌሎች መንገዶችን መመልከት ይኖርብናል ሲሉ አንድ የሀገሪቱ ከፍተኛ የጤና ጥበቃ ኤክስፐርት መናገራቸውን ዘገባዎች ጠቅሰዋል። ህንድ ባለፈው የ24 ሰዓት ጊዜ 10,730 አዲስ የቫይረሱን ተያያዦች መመዝገቧን አስታውቃለች። በአሁኑ ጊዜ በዩናይትድ ስቴትስ 31.1 ሚሊዮን፣ በብራዚል 13.4 ሚሊዮን፣ ህንድ ደግሞ በሶስተኛነት 13.3 ሚሊዮን አጠቃላይ የኮሮና ቫይረስ ተጋላጮች ይዘዋል። ፈረንሳይ ውስጥ የኮሮና ቫይረስ ተጋላጮች ቁጥር ከሚሊዮን እንዳለፈ ተገልጿል። የሞቱት ደግሞ ወደ መቶ ሺህ እየተቃረቡ መሆኑን የሆኪንሱ የመረጃ ጥንቅር ያመለክታል። በፈረንሳይ ባለጸጎችን በድብቅ በሻምፓኝና በውድ ምግቦች የሚንደላቀቁባቸው ዝጉብኝ ምግብ ቤቶች መጋለጣቸው የሰሞኑ ርዕሰ ወሬ ሆኗል። የፓሪስ ፖሊስ ትናንት እንዳስታወቀው በአንድ ምግብ ቤት እየተመገቡ የነበሩ ከአንድ መቶ በላይ ሰዎች መቀጮ ተጥሎባቸዋል። የምግብ ቤቱ ስራ አስኪያጅም በቁጥጥር ስር ውሏል። ሌላ አንድ ምግብ ቤት ገብተው ምሳ ሲመገቡ የተገኙ ከስልሳ በላይ ሰዎችም እንደዚሁ ተቀጥተዋል ተብሏል። ፈረንሳይ ምግብ ቤቶችና ካፌዎች ለአምስት ወር ያህል ውጭ ብቻ እንጂ አስገብተው እንዳያስተናግዱ ትዕዛዝ ተሰጥቶ እንደነበረ የሚዘነጋ አይደለም። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ጤና ይስጥልን። እንደምናመሻችሁ ክብራትና ክብራን አድማጮቻችን እሁድ ሚያዝያ 3፣ 2013 ዓ ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ትዝታ በላቸው ነን። ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ አራት ሰዓት አብረናችሁ እናመሻለን። በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። በምኔ ልውደድሽ በምኔ ልውደድሽ ይኸው ቁጭ ብዬ የማይመልስልኝ ምስልሽን እያየሁ እጠይቀዋለሁ በምኔ ልውደድሽ በነፍሴ እንዳልልሽ ፈጥሮ ያቆመሽን ወድጄበታለሁ በልቤ እንዳልልሽ በምኖር ግዳጄ በኃላፊነቴ ልቤን ሞልቻለሁ በቀልቤ እንዳልልሽ እስረቃቸውና በትርኪ ምርኪያቸው ቀልቤን ሰርቀውታል መንፈሴ ባካይ ነው ለራሱ ያላረፈ አንቺን የወድበት ጥግ ኬት ያመጣል? አካሌ ባይበቃ አንቺን ለመውደጃ ጥግ አትፋጣም ውዴ። አቅም የሚነሳኝ አቅም የሚሆነኝ እውን ነው መውደዴ። አቅም የሚነሳኝ አቅም የሚሆነኝ እርግጥ ነው መውደዴ። በምኔ ልውደድሽ በተሰኘችውና የሳምንቷ ምርጥ ባደረግናት የገጣሚ ሰብለ ደምሴ ግጥም ዝግጅታችንን ጀምረናል። አሁን የመክፈቻዋን ስልት እናስከትል።

መኖር እዳለበት በመለይት መሃል ሆዴም ሁሉን ታገስ፣ ለምን ይከብድሃል ለምን ይከብድሃል ለምን ይከብድሃል? በአካል የተለየ ሲመልሰው ናፍቆት አሳቢ ያመጣዋል ለጎዳናዋ ርቆት የመገናኛውን ሰዓቱን ማናውቆት የነጋው ጭልሞ ጀንበርን ያጠፋል። እድሜ ያስቆጠረ ዘመንም ይገፋል፣ ትዝታ እንደ ጊዜ እንደ ቀን መች ያልፋል። በተለያዩ ጊዜያት የምናቀርበውን የመጽሔት ማስታወሻ እናስቀድም። ቀጥሎ ከሚቀርበው ቃለ ምልልስ ጋርም ይዛመዳል። ምስቅልቅሉን አልፎ ፈጥኖ እንዲደርስ የምንመኘው ጊዜ የድህረ ኮቪድ ህይወት ሲታሰብ ለመሆኑ ድረ ኮቪድ ኑሯችን ምን ይመስል ይሆን የሚለው ጥያቄ ፋታ ባገኘን ጊዜ ሁሉ የሚነሳ ይመስላል። ከፊታችን ባሉ ፈተናዎች ብቻ እንዳንጠመድም ከወዲሁ ለማሰብም መልካም መንገድ መሆኑን መረዳት አያዳግትም። እናም ነጋችን አንዳች መረጋጋትና ጤናማ ገጽታ ይላበት ዘንድ የሚጠበቀውን ያህል ያኗኗር ዘይቤያችን ከቀድሞ በእጅጉ የተለየ ስለመሆኑ ግን ጥርጥር የለውም። አዎን፣ በድኅረ ኮቪድ-19 ዓለም በርካታ ዘላቂ ለውጦች ስለመኖራቸውም ለምንና እንደምን ያሉ ለውጦች የሚሉትን ጥያቄዎች ጨምሮ በርዕሱ ዙሪያ የተደረጉ ጥናቶች ይተነተናሉ። ገና ያልተመለሱና ያልተነሱ ጥያቄዎችም አሉ። ከመቶ ሚሊዮን በላይ ሰው በተከተቡባት በዩናይትድ ስቴትስ እንኳን ሳይቀር ገና ብዙ መንገድ እንደሚወስደን የሚታመነው የኮቪድ-19 ውስጥ ህይወት አዳዲሶቹ የቫይረስ ዝርያዎች የሚደቅኗቸው ፈተናዎች እንዲሁም አገሮችና በድምሩም እያንዳንዱ ሰው የሚያደርግና የማያደርጋቸው ነገሮች ውጤቱንና ፍጥነቱን በተጨባጭም እውን የሚሆንበትን ጊዜ ይወስናሉ። በአጭሩም በየበኩላችን የየድርሻችንን መወጣታችን የራሳችንና የምንወዳቸውን ሌሎች ህይወት ለመታደግም የምንመኘው የተረጋጋ ዓለም ይመጣ ጊዜያቸው ፈጥኖ አልደርስ ያሉ ህልሞቻችን እውን የሆኑ ዘንድ አሁንም ብቸኛው መንገድ ነው። አሁን በመግቢያችን ወዳስተዋወቅነው ዝግጅት ልናመራ ነው። ዛሬ ለማስታወስ የመረጥነው ታሪክ ታዲያ በጊዜው የራዲዮ መጽሔት ፕሮግራማችንን የመከታተል ዕድል የነበራችሁ አድማጮቻችን የእናንተም ነው። ዶክተር ዳዊት በቀለ ይባላሉ። በምስራቃዊ ስዊድኗ የኡሜ ከተማ ነዋሪ ናቸው። ያን የቀደመ ሁኔታ በዛሬ ውስጥ የሚያሳዩ ነጋቸው እንውሰዳችሁ። ሰላም፣ ጤና ዶክተር ዳዊት፣ ከረጅም በራት በኋላ መልስን መገናኘታችን ነው። እንኳንም በሰላም በጤና መልስን ተገናኘን። ጤና ስጥልኝ አሉላ፣ በጣም አመሰግናለሁ። ከአመት በኋላ መገናኘታችን ነው። እኔም ደስ ብሎኛል፣ ስለጋብዛችሁኝ በስራ ላይ ሆኖ ለኮቪድ-19 መጋለጠውን እንደተረዱና ታመው ወደቤት ቤት በመጡበት ሰዓት ነበር ያገኘወት በነበሩት አስራ አራት ቀናት ውስጥ የህመሙን ሂደት በምን ደረጃ ላይ እንዳሉ እርስዎ ከገጠሙት ለአድማጮች ሊረዱ የሚችሉ ሀሳቦችን ያካፍሉ ነበር በህመም ላይ እያሉ። ዛሬ ከአንድ አመት በኋላ ስራ ላይ ሆነው ሳገኘ የኮቪድ ሁኔታ ጨርሶም የተጠናቀቀበት ቦታ አይደለም ያለ ነው። እንዴት ኖት? ስራ ቦታ፣ ቤተሰብ፣ አካባቢው ምን ይመስላል? በእውነቱ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዳልከኝ የዛሬ ዓመት ልክ በዚህ ጊዜ በኮቪድ-19 ምክንያት ታምሜ ቤት ነበር ያረፍኩት። በሽታው እንደምናውቀው ከጀመረ ጥቂት ወራት ነበር፣ ብዙዎቻችንን ያስደነገጠ ነበር። በመጀመሪያ እኔም በምሰራበት በድንገተኛ ክፍል ሌሎችን በሽተኞች አይቼ የራሴን መታመም ከቤተሰባችን እዚያን ጊዜ እናቴም ታማ ነበር እና የቤተሰብም ሁኔታ ሁሉ በጣም ነበር ያስደነገጠን። በዚሁ ምክንያት ደግሞ የሚያውቁን በተለይ በዚህ በአውሮፓም በኢትዮጵያም በአሜሪካም በዓለም ዙሪያ ያለ ወገኖቻችን ሁሉ እየደወሉ ፍቅራቸውን፣ ሀሳባቸውን አሳይተውናል። ሐኪም ሆነው መታመም እንዳልከኝ በአንድ በኩል ትልቅ የህይወትም ልምድ ነው። ሌላው ባለፈበት በኩል ማለፉና እኔ ትልቅ ልምድም ሆኖኛል እንደገናም ድኖ ደግሞ በሽተኞችንም ለማከመቻል ይሄ መታደል ነው ነው ምለው በቀጥታ አሁን ወዳሉት ሁኔታ ልውሰዶ። የዛሬ አመት በታመሙበት ጊዜ ከህመም ተሽሎት መልሰው ወደ ስራ ገብተዋል። ነገር ግን እያንዳንዷን ቀን እንደ ማንኛውም ለኮሮና ቫይረስ እንደተጋለጠ ህመምተኛ፣ ህመሙን የሚያስታምም ሰው ሆነው ነበርና ስንነጋገር ወደ ስራ ሲመለሱ ምን የተለየ እይታ እንዲኖረው ታደረገው? ያ ጊዜ ለሕይወትም የሚያሰጋ ፈታኝ የሆነ የበሽታ አይነት ነበርና ይሁም ደግሞ በተመሳሳይ ሰዓት ወላጅና ተውም ታመው የነበረበት የህመምን ሁኔታ በተለየ ስሜት እንዲያዩ የሚያስገድድ ይመስለኛል እና ምን የተለየ አመለካከት እንዲኖረው አደረገዎት? ለህሙማኖ ቀድሞውንም የቀረበ አስተሳሰብ ቢኖረው እንኳን በታማሚነት ማሳለፎ ምን የተለየ ሁኔታ ፈጠረ፣ ዶክተር ዳዊት? በእውነቱ የሚፈጥረው ሁኔታ በጣም የተለየ ነው። ሰው መታመሙ ብቻ አይደለም። ወደ ድንገተኛ ክፍል በሽተኞቻችን ሲመጡ ሁላችንም ይሄ የመከላከያ ጥንብሉን አጥልቀን እንደገና ሁሉም ሰው ተዘጋጅቶ ነው። ድሮ አንድ በሽተኛ ወደ ሐኪም ቤት ሲሄድ የሰውን ፊት የነርሱን፣ የሐኪሙን የዘመድን ፊት አይቶ እንኳን ይጽናናል። አሁን ግን በሽተኛው እንኳን የሚከተለው ዘመድ የለም። በዚህ በኮቪድ አማካኝነትና እንኳን በሀገራችን በዚህ በሰለጠነው ዓለም በሽተኛ ሆኖ ታሞ ሲመጡ ያለው ጭንቀት ያለው መጠዳደፍ በጣም የሚያስጨንቅ ነው እና ይሄ ልቤን በጣም ነበር የሚነካኝና ሰው እርዳታ በሚያስፈልገው ጊዜ በጭንቀት ባለበት ጊዜ ያው ኮቪድ ስለተባለ ሌላውም ራሱን መጠበቅ ስላለበት በሕይወት ውስጥ የሚፈጥረው ጫና ትልቅ ነው። እንግዲህ በዚያ በሆስፒታል አካባቢ ያለውም ማለቴ ነው። በቤት አካባቢ ደግሞ አንድ ሰው እንግዲህ ይሄ በሽታ ለአንዳንዱ እንደ ቀላል ጉንፋን ሆኖ ሊሆን ይችላል ግን በቀናት ውስጥ ከባድ ወደሆነ የመተንፈስ ችግር፣ ከፍተኛ ህመም፣ ስቃይ ሲያልፍ አንዳንዴ ድንገተኛ እርዳታ ከሚደረግለት ነገር ሌላ ብዙ የሚደረግለት ነገር ሳይኖር ሲቀር ያስጨንቃል እና ይሄሄ በእውነት ትልቅ ትምህርት ሆኖኛል። ለበሽተኛም ያለኝን ነገር ደግሜ እንዳስብም አድርጎኛል። ዶክተር ዳዊት እንግዲህ አንድ አመት ብዙ ነገሮችን ዓለም የተመለከተበት በተለይ በአውሮፓ ይሁን በዚህ በዩናይት ስቴትስ እጅግ የከፋውን ጊዜ አልፈናል ማለት ቢቻለም፣ ሶስተኛውን ዙር የወረርሽኙን ማዕበል ማስቀረት ተሳናት በተባለችው አውሮፓ የተፈጠረው ስጋት ባለበት ሁኔታ ምን መልክ አለው? በዚህ በዩናይት ስቴትስም ብዙ ለውጦች የታዩበትም ቢሆን በተለይም ደግሞ ከቅርብ ወራት ወዲህ የክትባት አሰጣጡ ከመቶ ሚሊዮን በላይ ህዝብ ክትባት ያገኘበትም ቢሆን አሁንም ከሚያሳስበው አደጋ ውስጥ አልወጣንም በሚል አስተዳደሩ ብዙ ስራዎችን ለማድረግ የሚሞክርበት ስለ ህመሙም ያናህል ግድ የሌላቸው ወይም ደግሞ የሚደረገው ጥንቃቄ የታከታቸው ሰዎች፣ ለዛ ከዚህ ቀደም ላየነው የከፋ ሁኔታ ጋባዥ እንዳይሆኑ፣ ወደዚያ ሁኔታ እንዳይመልስ አሳሳቢነቱ ዛሬም አለና በአውሮፓ እርስዎ ባሉበት ስዊድን አጠቃላይ ይዞታ ምን ይመስላል? በሆስፒታል የማን ቁጥር ቀነሰ? ሰዎች የተሻለ ጥንቃቄ ያደርጋሉ? ወይስ አሁንም አሳሳቢነቱ እንዳለ ነው? በእውነቱ እንዳልከው ነው። አሁን ይሄኛው ሦስተኛው የዚህ የወረርሽኑ ማዕበል በአንድ በኩል የክትባቱ መኖር ደስ ቢያሰኝም ሰዎች እየዳከማቸው እየታከታቸው ይመስላል እና እንግዲህ ከአመት ከአራት ወር ከአምስት ወር ከጃንዋሪ ሁለት ሺ ሃያ ጀምሮ እንግዲህ ይህ ነገር ከተከሰተ ጀምሮ ነገሮች በጣም በስተዋል እና የመታከት ነገርም ቢኖር ይሄን ነገር መቀጠሉ በተለይ በፊት ያልተጎዱ ሀገሮች አሁን የበለጠ ለዛ ነገር እየተጋለጡ መሆናቸው ያስጨንቃል። እና ዋናው የሰው ህይወት እዚህ በአውሮፓ ውስጥ እንደዚህ እያስጨነቀ እንደገና ልመልስህና እዚህ ብንሆንም የኢትዮጵያም ነገር ያስጨንቀናል። እዛም ያለው ነገር እየበዛ መምጣቱ ትልቅ ትልቅ የሚያስጨንቀን ነገር ነው። እንዳልከው በምኖርበት በስዊድን ሀገር ውስጥ በአሁኑ ጊዜ ያው ክትባቱን እየጨመሩ ነው። ወደ 16 ፐርሰንቱ የመጀመሪያውን ክትባት አግኝቷል። 6 ፐርሰንቱ ደግሞ ሁለተኛውን እና የተለየ ዝግጅት እንዲሆን ይህ አውሮፓ የተባለው በተነጻጻሪ ሀብታም እንኳን አገር ቢሆን ያለው ጭንቀት ያለው ሐዘን አሁንም እንደበዛ ነው። በሽታው አሁንም እንደጨመረ ነው ያለው። ምናልባት ጥቂት መሻሻሎች አንዳንድ ቦታ ታይተ ይሆናል። ምንም የተለየ ትልቅ ለውጥ የሚባል ነገር የለም። ያልዘጉ ሀገሮች አሁን እየዘጉ ነው። እንደ ቼክ ሁሉ ሀገሮች መጀመሪያ ደህና የነበሩ አሁን በሦስተኛው ዙር በጣም እየተጠቁ ነው እና ችግሩ እንዳለ ነው። ለዚህም ሀገር ውስጥ ቢሆን መልካም በሕመም ውስጥ አልፈው ብዙ ጥረት ያደረጉ ከዚህ ቀደም ያደረጓቸው ሙከራዎች ክትባቱን ጨምሮ ፍሬያማ ውጤት እያመጡ ባሉበት እንኳን አሳሳቢነቱ ዛሬም አልቀለለም። ና እስኪ ጠቀሳ አድርገውታል። ይሄን ሁኔታ ወደ ኢትዮጵያ እንወሰደው። በቅርቡ ወደ ኢትዮጵያ ተጉዘው እንደተመለሱ ተረድቻለው። ከዚህ ቀደምም የበጎ አድራጎት ስራዎችን ኢትዮጵያ ውስጥ ያደርጋሉ። ምን ታዘቡ? ኢትዮጵያ ያለው ሁኔታ ዛሬ ይበልጥ እያነጋገረ፣ ይበልጥም እያሳሰበ ነው። አዲስ አበባ ውስጥ የሆስፒታል መኝታዎች ሞልቶ ህሙማንም መቀበል አልቻልንም የሚባልበት ደረጃ በኮቪድ ታሞ የሚሞቱ ሰዎች ቁጥር እየጨመረ ባለበት የታማሚዎች ቁጥር እየጨመረ ባለበት ጊዜ ውስጥ ነው ያለ ነው እና ቀደም ሲል መጀመሪያው አካባቢ የተደረጉ ጥንቃቄዎች ኋላ ላይ ቸል በመባላቸው ይህ ሁኔታ መከሰቱን ነው የሕክምና ባለስልጣናት የሚናገሩት። እና እርስዎ የሁለቱንም ዓለም እንደተመለከተ ይልቁንም ደግሞ በድንገተኛ እርዳታ በሚሰጥበት የሆስፒታል ክፍል ውስጥ በየቀኑ ያን አይነት ሕክምና ለሰዎች እንደሚሰጥ ሐኪም በኢትዮጵያ ያለውን ሁኔታ እንዴት ይገመግሙታል? ምን ታዘቡ? አገራችን ውስጥ ትልቁ ሀብት አለ የምንለው ፍቅር ነው፣ መተሳሰብ ነው። ግን አሁን ባለንበት ሁኔታ ውስጥ ከዚህ ኮሮና ለረጅም ወራት እንደዚሁ ነገሩ እየሄደ ስለቀረ በእውነት የነበረው ጥንቃቄ እንደላላ እመለከታለሁ። አዎ አልፎ አልፎ አሁንም ሰዎች የአፍ መሸፈኛ ያደርጋሉ፣ ርቀታቸውን ይጠብቃሉ። በዛው መጠን ደግሞ ከኑሮም የተነሳ የግድ ሰዎች አንድ ላይ የሚሆኑበት አጋጣሚዎች ብዙ ናቸው። አቶ ቢሱ ስንመለከት በአውቶቢሱ ውስጥ ተፋፍገው ነው የሚሄዱት። መንገድ ላይ ስንመለከት በጣም ብዙ ነው። ሰዎች እንደረሱት ነው የመለከተው። ምናልባት አዲስ አበባ አካባቢ ይሻል ይሆናል እንጂ ወጣ ሲባል ደግሞ በጣም እንደበዛ ነው የምናየው እና አዲስ አበባ ከነበርኩኝ እንግዲህ ሶስት ሳምንት እንኳን አልሞላኝም ከዛ ከተመለስኩኝ እና አም ብዙ ሰው እየሞተ ነው። ከዚያም በሳምንት ልዩነት አሁን ሲሰማ ከአንድ ቤት ውስጥ ወደ ሁለት ሰው እንደሞተ አባትና ልጅህን ሰማሁኝ። ብዙ የምናውቃቸው ሰዎች እንደዚሁ እየሞቱ ነው እና አገራችን ውስጥ ችግሩ እየባሰ ነው። ይሄንን ነገር መረዳት አለብን። አሁን ማድረግ የምንችለውን ትንሹን ጥንቃቄ እንኳን ማድረግ ያለብን ጊዜ ነው። እንዳልከው ነው። ሆስፒታሎች የሉንም። እንኳን አሁን ቀርቶ በተለይ በድንገተኛ ሕክምና ከዚህ እንኳ ከመጀመሩ በፊት ከሁለት ከሶስት ዓመት በፊት ተመላልሼ እንዳየሁት ይሄ ድንገተኛ ሕክምና መቀበያችን በጣም በጣም ደካማ ነው በእውነቱ። ይሄንንም በተለይ በውጭ ያለንም ወገኖች እንድናስም የሚፈልገው ማድረግ እንኳን ብንችል ለሀገራችን ማድረግ ያለብን አሁን መርዳት የሚገባን በዚህ በሕክምናው ዘርፍ ላይ ብዙ ነገር አለ። እና ለወገኖች መናገር የምፈልገው ነገር አሁን መጠንቀቅ ያለብን ጊዜ ነው። በተለይ እዚህ በአውሮፓ እና በአሜሪካ የነበረው ይሄ ሁለተኛው፣ ሶስተኛው የዚህ የወረርሽኑ ማዕበል በሀገራችን አሁን እንደመጣን ያለን እና መጠንቀቃችን አናቋርጥ። ይሄ የመጀመሪያው ምክሬ ነው። ርቀትን በመጠበቅ የአፍ መሸፈኛዎችን ማድረግ፣ እጅ መታጠብ ይሄም አስፈላጊ ነው። እንደዚህ እንደሰለጠነው ሀገር የምንጠቀምበት ምንም ኢኮኖሚውም የለንም፣ ችሎታውም የለንም። እዚህ አውሮፓ ውስጥ አንድ ሰው ምግብ ቤት ቢኖረው ምግብ ቤቱን ቢዘጋ መንግስት ይደጎመዋል፣ ንግድ ቢኖረው በንግዱ ያግዘዋል። ሰዎች ከቤታቸው ሆነው መስራት ይችላሉ። ኢትዮጵያ ውስጥ ግን ያ ነገር የለም። የግድ ውጭ ወታም የምትቸረችር እናት ውጭ መውጣት አለባት፣ መገናኘት አለባት። ስለዚህ አሁንም እንደው ይሄንን ነገር ማሰቡ እንዳልከው እዚህ አውሮፓ ውስጥ ብንሆንም ልባችን ሁልጊዜ ኢትዮጵያ ውስጥ ነው። ከአንድ አመት በፊት መስከረም ላይ የሩጫ ውድድር አዘጋጅተን ነበር ጎ ፎር ኤቲ በማለት በመጀመሪያ ደረጃ በዚህ በኮቪድ ለተጠቁ ወገኖቻችን የሚሆን ወደ ኢትዮጵያ ለኢትዮጵያ እርዳታ ለመላክ ችለናል። እንደገናም ደግሞ አሁን በቅርቡ በዚሁ ለኢትዮጵያ እንሄዱ የምንራመ እያልን፣ በትግራይ በመተከል በኮንሶ አካባቢ ላሉ ወገኖቻችን የሚሆን ፈንድ ሬይዝ እያደረግን ነው። እና ውጭ ብሆንንም ሁልጊዜ መስራት የምንችለው ነገር አለ። አትሊስት ወገኖቻችን ያላቸውን አስተሳሰብ እንዲለውጡ መልካም ሰውና ወዳጆቹ ኢትዮጵያ ውስጥ በሚደረጉ ቀደም ብዬ እንዳልኩት የበጎ አድራጎት ስራዎች ውስጥ በቀጥታ ትሳተፋላችሁ። በአሁኑም ሰዓት በዚህ ሁኔታ ውስጥ ያሉትን ለመርዳት እንቅስቃሴዎችን እያደረጋችሁ መኖሩን ያስረዱን ዶክተር ዳዊት፣ እስኪ ደግሞ ወደ ስራው ሁኔታ ለመልሶ እና ከአንድ አመት በፊት የነበረውን ነገር ያስታውሱ እና በስራው ምን አይነት ሁኔታዎች ተለወጡ? ድንገተኛ ህሙማንን የምትቀበሉበት ክፍል ውስጥ በአሰራር ደረጃ ምንድን ነው እንደው በመሰረታዊነት ኮቪድ ያመጣው ለውጥ? ምናልባትም ከኛ ጋር የሚቆዩ ለውጦች ሊሆኑ ይችላሉ ተብሎ የሚታሰቡ አሉ። የህይወትን አቅጣጫ በሚመለከተው ላይ ተመልሰን እንነጋግራለን። በህክምና ስራው በሙያው ግን ምን አይነት ለውጦችን አመጣ እንደው ጎልተው ህሙማን ወደ ሆስፒታል በሚመጡበት ጊዜ ማድረግ ያለባቸው በህክምና ክፍል ውስጥ እናንተ የምታደርጓቸው ዝግጅቶች የትኞቹ በጎላ ሁኔታ የዛሬ ዓመት ከነበረው ተለውጠው ይሆን? አድማጮች ከዶክተር ዳዊት በቀለ ጋር ያደረግነው ቃለ ምልልስ ይህ ብቻ አይደለም። ሙሉውን ቃለ ምልልሳችንን በድረገጻችንና በማኅበራዊ ገጾቻችን እናኖራለን። ለአሁኑ ግን ዶክተር ዳዊትን ለጊዜያቸው እናመሰግናለን። ክብራትና ክብራን አድማጮች አሁን ክርክር በወቅታዊ የሀገር ጉዳይ ላይ ያተኩራል። በትግራዩ ቀውስ ወቅታዊና አነጋጋሪ ርዕሰ ጉዳዮች ዙሪያ በሦስት ወገን የተጀመረ ጠበቅ ያለ ክርክር የመጨረሻ ክፍል ነው። አጠቃላዩን የኢትዮጵያን ይዞታና ኤርትራን ጨምሮ ያወዛገቡ በነበሩ ጉዳዮች ላይ ከሚያደርጉት ክርክራቸው አልፈው ሁሉን አብሮ ለማኖር ሊያዛልቁ ይችላሉ የሚሏቸውን መንገዶች እንዲመለከቱም ይበረታታሉ። የክርክሩ ተሳታፊዎች አቶ ዮሐንስ አብርሃ ከቶሮንቶ ካናዳ፣ ዶክተር ዮሐንስ ብሩ ከዋሽንግተን ዲሲ እና ዶክተር በረሄ ሀብተ ጊዮርጊስ ከአትላንታ ናቸው። በቀደመው ክርክራቸው እልባት ካደረጉበት ጭብጥ ይጀምራሉ። ዶክተር በርሄ ቀደም ሲል አቶ ዮሐንስ ከእርስዎ ጋር ምስማማለሁ የኢትዮጵያ ሰብአዊ መብት ኮሚሽንን ዘገባ ጥያቄ ውስጥ አስገባዋለሁ ብለዋል። በእርግጥ ከእርስዎ የተለየ ምክንያት ነው ሁለታችሁ የምታነሱት። በሌላ በኩል የሐሰት ወሬዎች መነዛታቸውን ምስማማለው። ነገር ግን እነኛን የሐሰት ወሬዎች የሚነዛው በኤርትራ ጦር ሰራዊት ውስጥ ያለ የፕሮፓጋንዳ ስራ የሚሰራ ክፍል ነው ያሉት። ሌሎችም ትችቶች ቀርበዋል። በቀረቡት ላይ ሌላ ጥያቄ ማስከተሉ ምክንያታዊ አይመስለኝም እና እድሉን ልስጠው። እኔ እንደሚታየኝ የኤርትራ ሰራዊት እንደዛ አይነት ፕሮፓጋንዳ ውስጥ የሚገባበት ምክንያቱም አይታየኝም። እዚህ ጦርነት መካፈሉ በጣም ልምትል በሆነ መንገድ እና ትንሽ አወዛጋው ሊሆን ስለሚችል እስካሁን ድረስ በግልጽ ያልወጣ ነገር ስለሆነ እኔ በኤርትራ በኩል እንደዛ አይነት መጨመቅ እና እንትን የነበረበት አይመስለኝም። በጣም በቀላሉ ያለፈ ነገር ነው ይሄ እና ባዶ ምናምን የሚባለው ደግሞ እሱ ብሎ የነበረ ነው። በዛው አይነት አነጋገር የቀረ ነው። አሁን የለም እንደሱ አይነት እና ወተቨር ነገር መንግስት የሚፈልገው ይናገራል፣ የማይፈልገውን ደግሞ አይናገራል። ስ ቦታ አንደርስታንድ እንደማውቀው እና ቀላል ነው ነገሩ ነው። እንዲያውም ከአሁን በኋላ ይሄ ነገር አልፎ እኛ ለወደፊቱ የሚከፈተው አዲስ ምዕራፍ ነው የተከፈተው ነው ምለው ላይ ቆይተዋል። ይህ ምዕራፍ ምንትን ካለ ግን አንዳንድ ነገሮች ነበሩ፣ ውዝግቦች ስለነበሩ ሊካሄድ አልቻለም እና ለመጪው በአካባቢያችን ያሉት እድገቶች አሁን አይታችኋል። አንድ መርከብ ሰዎች ካናል ላይ ስለቆመች ምን ያህል ችግር እንደተፈጠረ ለባቤል መንደብ ከዛ ያላነሰ ኢምፖርታንስ ያለው ነው። ቀይ ባህር በጣም ኢምፖርታንት ነው። የዓለም ስልጣኔ፣ የዓለም ሀብት፣ የዓለም ኢኮኖሚክ እንቅስቃሴ ወደ ኤስያና ወደ ደቡብ ሄደዋል። ኤውሮጳ የሞተ ኮንቲነንት ነው። እሱን ይዘው አሁን የሚጨፍሩ እና ኤውሮጳ ዩ ምናምን የሚባለው ይሄ የሞተ ኮንቲነንት ነው እና ይሄ ሁሉ ትተን አሁን እሱ ለወደፊቱ ለምን አናየም? አዲስ ምዕራፍ ነው አሁን የተከፈተው በተለይ የምልበት ምክንያት የኢትዮጵያና የኤርትራ ህዝቦች እና መንግስታት አንድ ላይ ሆነው ዜሮ ሳም የሆነ ሲትዌሽን ሳይሆን አንተ ካገኘ እጠፋለሁ የሚል አይነት ሳይሆን አብረው መበልፀግና መኖር የሚችሉበት እንዲሁም ነሱ ብቻ ሳይሆኑ ሶማሊያም ዛ ነሱ ትን ውስጥ የገባችበት ሁኔታ የተፈጠረ ነው ያለው እና ይሄ ነገር እንዴት ነው ወደፊቱ እድላችን የሚያበራል? እንዴት ነው የሚሆነው? የሚለውን ነገር ብናይና በሱ የተሻለ ይመስለኛል ይሄ የሪፖርት እንዲህ ተደርጓል እንዲህ ተፈጽሟል የሚባለው ፖስት ሞርተም እንትን ነው ያለፈ ነገር ነው። እና እሱ በሁኔታውና በሕግ መሰረት ይጣራል። ውሸት ሆኖ የተገኘውን የውሸት እንትን ምንጭ የሆነውን ደግሞ ታውቆ በሕግ የሚቀጣ ከሆነ በሕግ መቀጣት አለበት፣ ወይ ደግሞ ሁኔታው ለህዝብ መገለጽ አለበት ነው የምለው። ግን አሁን ያለን ትልቁ ትልቁ ቻለንጅ መጪው እድላችን ነው። እና በሱ ነው እንትን ማለፍ የምፈልገው ይህን መልካም መጪው እድላችን ብለዋል ዶክተር በርሄ። እሱ የውይይታችንን መቋጫ ነው። ሁሉን አብሮ የሚያኗኑር ሁኔታ እንዴት መፈጠር ይችላል ላይም የየበኩላችሁን ሀሳብ ሰጥታችሁ ነው ክርክሩን የምንቋጨው። እያሰቡ ይቆዩኝ። ከዛ ጥያቄ ጋር ወደ እርስ መለሳለሁ። ከዚያ በፊት ግን ሁለት መሰረታዊ ነጥቦች ላይ ሀሳባችሁን ልቀበል። ቀደም ብዬ ያስተዋወቅኩትን የጠቅላይ ሚኒስትሩ ንግግር ላይ የቀረበ ምናልባትም አብዛኛውን በግራና ቀኝ የሚያወዛግቡ ጉዳዮች የሚወክል አስተያየት ላሰማና አቶ ዮሐንስ ድርሶ እርስ መጣለው። ቲፒኤልኤፍ በየተቋማት አምኒስቲ በሉት ዩኤን በሉት ኤጀንሲ ላይ ያለ ኢትዮጵያዊ አብዛኛው የቲፒኤልኤፍ ካድሬ ቤተሰብ አካል ላለፉት ሰላሳ ዓመታት ሰግስቧል። የአሜሪካን መንግስት በመረጃ እያወናበረ ያለው የዚህ ኤጀንት ካድሬ ቤተሰብ ነው። ሀያ አመት ሰላሳ ዓመት ጓደኛ የሆኑባቸው ሰዎች አሉ። ገንዘብ አላቸው። ጓደኞች ናቸው። ከስድስት ሰው በፊት ዶሪ ይቀጥረዋል። ለምን የተዘረፈ ሀብት አላቸው ኢትዮጵያ እንደዛ ሀብት የላት የተዘረፋ እኮ ገና ለማስመለስ ጥረት የምታደርግ ናት እነሱ በጣም ብዙ ብር ስላላቸው በያገሩ ሎቢስት ተቀጥረዋል ይጮሁላቸዋል መተከል ብትሄድ ግን ጉሙዝ ሎቢስት መግዛት አይችልም ብቻ ሳይሆን የት እንደሚገዛም ስለማያውቅ ማንም አይጮሁለትም የአማራ አርሶ አደር የአገባ አርሶ አደር ከመተከል ተፈናቅለው በየመንደር ውስጥ ያለው ማንም አይጮሁለትም አቶ ዮሐንስ እንደተከታተሉት ሁላችሁም እንደተከታተላችሁት የበኩላችሁን አስተያየት እንድሰጡ ድል ሰጣለሁ። ወደ አቶ ዮሐንስ ነው የምመጣው። ተረኛ ወርሶ ኖት እና በጠቅላይ ሚኒስትሩ ንግግር ውስጥ የተንጸባረቁት ሀሳቦች ቀደም ብሎ ባነሳቸዋቸው ክርክሮች ውስጥም ታይተዋል። በአብዛኛውም የሚተቹ የሚቀርቡ ናቸው። በሌላው አካባቢ የተፈጸመ በሌሎች የኢትዮጵያ አካባቢዎች የተፈጸሙ በደሎች አንዳቸውም ሪፖርቶች ላይ አልቀረቡም። ገና ከመነሻው አንዳንዶቹ ሪፖርቶች ጥያቄ ውስጥ ያስገባቸዋል የሚለው በብዙዎች ይሰማል። በአንጻሩ ደግሞ ሆን ተብሎ ይህን ሁኔታ በኢትዮጵያ የሚታየውን የአሁን ገጽታ ለመፍጠር ቀድሞ የተሰራ ነው የሚለውን ነው ጠቅላይ ሚኒስትሩ ያስተጋቡት። ምን ይላሉ እርስዎ? አመሰግናለሁ። ምናልባት የጠቅላይ ሚኒስትሩ እዚህ ላይ ሁለት ሶስት ዋና ዋና ነገሮችን ማንሳት እንችላለን። አንደኛ እሳቸው እየሰሩ ያሉትን ነገር ሌላ አካል እየሰራ እንዳለው አስመስለው ማቅረብ አለበት። እሱ ምን እንደሆነ እንመለስበታለው። ሁለተኛው ምናልባት ሌሎች ሀገሮች እንዴት መረጃ እንደሚያገኙ መረጃውን እንዴት አድርገው ጥቅም ላይ እንደሚያውሉትን ምናልባት አለመገንዘብ ያለበት ይመስላል ንግግራቸው። ሶስተኛው ግን በዚሁ እግረ መንገዳቸው ችግር ያለው ኢትዮጵያ ውስጥ ባለው የአመራር መዛነት ትግራይ ላይ ብቻ ሳይሆን በሌላ የኢትዮጵያ ክፍልም አውዳሚ የሆነ ግጭት እንዳለ ገልጸዋል። በዚህ ንግግራቸው እኔ የምወስደው ከዚህ አንጻር ነው። የመጀመሪያው ስለ ሎቢ አንስተዋል ጠቅላይ ሚኒስትሩ። ሎቢ መጀመሪያ ከባለፈው ምናልባት ሁለት ሶስት ወራት ሊሆን ይችላል የቀጠረው የኢትዮጵያ መንግስት ነው። አሜሪካ ያለው ዋሽንግተን ዲሲ ያለው የኢትዮጵያ ኤምበሲ በወሩ በየወሩ ሰላሳ አምስት ሺህ ዶላር እየከፈለ የሚያሰራው የሎቢ ፈርም አለ። ይሄ ሎቢ ፈርም የተቀጠረው አንድና አንድ አላማ ይዞ ነው። የኢትዮጵያ መንግስት አሁን ባለው ሁኔታ፣ በተለይ ደግሞ ትግራይ ላይ ባለው ሁኔታ የዲፕሎማሲ ሽንፈት ገጥሞታል። የዲፕሎማሲ ሽንፈቱን ወደ ነበረበት ቦታ ለመመለስ የሎቢ ድርጅት ያስፈልጋል ተብሎ እንደጠቀስኩት በወር ሰላሳ አምስት ሺህ ዶላር ለሶስት ወራት ቀጥሯል። ምናልባት ከዛ በላይም ሊሄድ ይችል ይሆናል። እሳቸው ያቀረቡት ግን ኢትዮጵያ ብር የላት ሎቢ ለመክፈል የሚል ነው። እየተደረገ ያለው ግን አሁንም እልህ ነው። ይሄ ዶክመንት ካስፈለገ መስጠት እንችላለን። የትግራይ ዲፕሎማሲ ለህዝብ ነው እየተሰራ ያለው። እንደምታዩት ውጭም ውስጥም ያለው የትግራይ ህዝብ እየተፈጸመ ያለው ነገር አሰቃቂ ስለሆነ ለትግራይ የማይገባ ስለሆነ ኮርዛት ማለት ለማንን ህዝብ የማይገባው ነገር ነው። ይህንም በመቃወም የትግራይ ተወላጅ የትም ይሁን የት የፖለቲካ ልዩነቱ መውደጎ ምትቶ ሁሉም በአንድ መንፈስ ተነስቶ ዲፕሎማሲውን እየሰራ ነው። ይሄ ደግሞ ሰሚ እያገኘ ነው። ስለዚህ የቲፒኤልኤፍ ብር ስላለ ስለወሰዱ ነው የሚባለው ነገር ምናልባት ወደ ሌላ እንዳልገባ እንጂ ይመርመር እኮ ተብሎ ነበረ። ጠቅላይ ሚኒስትር አብይ መጀመሪያ ወደስልጣን ስልጣን ሲመጡ ብር ውጭ የተቀመጠ ብር አለና ይመርመር ሲባል የተውበት ምክንያት ሌላ ምክንያት የለውም። አብዛኛው የሰረቀው የትግራይ ተወላጅ ስላልሆነ ነው። ከትግራይ ተወላጅ ውጭ ያለ ብዙ ሀብቱ ተከማቸው ስላለ ወደዛ መግባት አልፈለጉም። ምክንያቱ ሊጋለጥ ነው። ሌላው አሁን የምንሰማው ግን የትግራይ ተወላጅ ብር ሰርቆ አከማችቷል የሚል ነገር ነው። ይሄ ከእውነት የራቀ ነው። ሌላው ያነሳሁት ሀገሮች አሜሪካ ወይም ደግሞ ሌሎቹ ትልልቅ ሀገሮች መረጃ የሚያገኙባቸው የተለያየ መንገዶች አሏቸው። ሲጀምር አካባቢያችን ላይ የምስራቅ አፍሪካ አካባቢ ላይ በተለይ በአሁኑ ወቅት ከማንኛውም የዓለማችን ክፍል ምናልባት በበለጠ መልኩ የመረጃ ነስናፊ ሳተላይቶች የሚርመሰመሱበት ክልል ነው። እያንዳንዱ የተደረገውን ነገር ምስል አስደግፈው ማቅረብ የሚችሉ ማለት ነው፣ ሀይል ያላቸው በዚህ የመጀመሪያ ደረጃ ወይ የምንለው መረጃ ያገኙበታል። ሁለተኛ በሀገራችን ያሉት ኤምባሲዎቻቸው አንዱና ትልቁ ስራቸው ይሄ ነው። ኢትዮጵያ ውስጥ እየተደረገ ስላለው ነገር የሚያውቁት እነሱ ናቸው። ይሄ መረጃ በሚደርስበት መስመር ለየመንግስቶቻቸው ያሳውቃሉ። ከዛ በኋላ ደግሞ ከሌላ አካል የሚያገኙት መረጃም ይኖራቸዋል። እነዚህን አጠናቅረው ነው ኢትዮጵያ ውስጥ ምን እየሆነ ነው ያለው ትግራይ ውስጥ እየሆነ ያለው ነገር ምንድን ነው የሚለውን ነገር የሚይዙት? መያዝ ብቻ ሳይሆን ይህንን ወደ ተግባርም እንዲቀየር የሚያደርጉት ማለት ነው። መረጃ ስላገኙ ብቻ ዝም ብለው እዚህ ወጥተን ተሰልፈን ስለጮሆን ብቻ ዝም ብለው ኢትዮጵያን የገጽታ አያበላሹም ወይም ደግሞ ኢትዮጵያ ላይ እርምጃ ይወስዱ። በተለያየ መረጃ አስደግፈው ነው ኢትዮጵያ ላይ መወሰድ ያለበት እርምጃ ካለ እርምጃ የሚወስዱት። አንዱን ከዚህ ጋር የተያያዘ ምንድን ነው ባለፈው ያነሱት፣ ለምሳሌ በምዕራብ ትግራይ ላይ የሰብአዊ እልቂት እየተደረገ ነው፣ የዘር ማጽዳት እየተሰራ ነው አሉ ይህንም ሲል ግን ብለው ሴክሬታሪ ብሊንከን ብልጭ ስላለላቸው ተነስተው የተናገሩት አይደለም። የተሰመደ መረጃ እጃቸው ላይ ይዘው ነው እንደዚ ያሉት እዚ አካባቢ የተለያየ እየተደረገ ያለ ነገር በተመለከተ ማለት ነው። ስለዚህ ምናልባት ለኢትዮጵያ የሚበጅ መሬት ላይ የሌለን አስፈራሪ እያመጣን የተለመደው የውሸት አካሄድ ከምንሄድ ምንድን ነው እየተደረገ ያለ ብለን ወደ መስመሩ ብንመለስ ጥሩ ነው የሚል እምነት አለኝ። ምናልባት አንዷን ነገር ግን ዶክተር ናፍቷ ንስቷት ሳላነፋት እንዳላለት ማይካድራን በተመለከተ ማይካድራ ከመጀመሪያ ጀምረን እያልን ያለ ነው። ገለልተኛ ጣሪ ግባ ነው እያልን ያለ ነው። እኛ የምናውቀው ማይካድራ ላይ ያለቀው የትግራይ ተወላጅ ነው። ይሄ ልክ ሌላ ቦታ ላይ እንደተደረገው በፈረንጆች አቆጣጠር ከኖቨምበር አራት ጀምሮ እስከ አስራ አምስት ያለውን እንቅስቃሴ ሲከታተሉ የነበሩ ሰዎች የጻፏቸው ጽሁፎች አሉ። መቼ ህንጻዎች እንደፈረሱ፣ መቼ ቤቶች እንደተቃጠሉ፣ መቼ ህብረተሰቡ እንደወደመ፣ እንደተገደለ ግልጽ አድርገው ነው ያስቀምጧቸው። ይህንን ይዘን ነው እየተናገር ነው ያለ ነው። ለዚህም ግን እኛም ተሳስተንም ከሆነ ይሁን ግን ገለልተኛ የሆነ አጣሪ ይግባና ይስራው ሲባል አይሆንም ተባለ። የኢትዮጵያ ሰብአዊ መብት ኮሚሽን ገብቶ በግማሽ ግማሽ ለግማሽ የሆነ ሪፖርት ይዞ ነው የወጣው። ውሸትም የተከላከለበት የተቀላቀለበት ማለት ነው። እና እነዚህ ነገሮች መጣራት መቻል አለባቸው። ወደ ዶክተር ዮናስ ከመሄዴ በፊት አንድ ተከታይ ጥያቄ ግድ እንዳነሳ ይጠይቃል። ገለልተኛ አጣሪ ያሉት በሁሉም የተስማማችሁበት መልኩ ሀገራቱም፣ መንግስታቱም፣ የውጭ ታዛቢዎችም ዓለም አቀፉም ማህበረሰብ ሳይቀር ያን ሀሳብ እያቀረበ ነው። እሱ ላይ እንደምትስማሙ መቁጠር ይቻላል። ነገር ግን ይሄው ብዙ ሌሎች ቦታዎች ላይ በደል ተፈጽሟል፣ ዜጎች ተገለዋል፣ የሰብአዊ መብት ተጥሷል ብሎ ያቀረበው አምነስቲ ኢንተርናሽናል ሌላ ጋ ሲያቀርቡ ትክክል ከሆነ ማይካድራ ጋ ያቀረበው ለምን ትክክል አይሆንም? አቶ ዮሐንስ፣ ሌላ ገለልተኛ አጣሪ ለምን ያስፈልጋል? ሌላ ጋር መቀበል የቻልነውን እዛ ጋር ለምን መቀበል ያስቸግራል? ግልጽ ነገር ነው። እዛ ላይ አዲስ አንደኛ ሪፖርቱ እንዳነበብ ነው እርግጠኛ ነኝ፣ አንተም አንብበዋል። ኢንዲፐንደንትሊ በገለልተኝነት ማረጋገጥ አልቻልኩም ብሏል። ሪፖርቱ ላይ ገዳዮቹ እገሌ ገሌ ናቸው ተብሎ ተብሏል፣ ግን አምነስቲ ኢንተርናሽናል በገለልተኝነት ኢንዲፐንደንትሊ ግን ማረጋገጥ አልቻልም። ይህምን ብሎ በግልጽ አስቀምጠዋል እዛ ላይ። መልካም። እዛ ላይ አረጋግጫለሁ ሆኗል አላለም። የማርያም ጽዮን የአክሱምን እልቂትን እንየው። የአክሱም እልቂት ላይ የሚያወላዳ ነገር የለውም። የገሌ የፈጸመው በዚህ ቀን ተፈጸመ እንዲሆነ ብሎ ነው የቀረበው። የማይካድራ ግን ያነጋገር ናቸው ሰዎች እንዲህ እንዲህ እንዲህ እንዲህ ብለውናል። አምነስቲ ኢንተርናሽናል ግን ማጣራት አልቻለም። ይህንን በሚል ነው እዚያ ላይ ያስቀመጠው። ስለዚህ ይሄ ነው። ሌላ ገለልተኛ የሆነ አካል ወይም ደግሞ ራሱም አምነስቲ ኢንተርናሽናል ተመንሶ ገለልተኛ ሆኖ ሊያጣራው ከቻለ እሱ ራሱም ሊያየው ይችላል። እና ለዚህ ነው እንደገና በገለልተኛ ይጣራ የምንለው። እዛ ላይ የተቀመጡ ማለት ነገሮች አሉ። ማንሳት የሚቻለው ሳምሪ የሚባል ቡድን በምዕራብ ትግራይ እዛ ነዋሪ ከሆነው ሰው ከአንዱም ሰው አታገኘው ምን ማለት እንደሆነ ማን እንደሰየመው ማን እንደፈጠረው አይታወቅም። ሳምሪ የሚባለው ቡድን ማለት ነው ትግራይ ውስጥ የለም። እዛ አካባቢ ተወላጅ የሆነ ማይካድራ ውስጥ ተወላጅ የሆነ ሰው ሳምሪ የሚባል ታውቃለህ ወይ ብለህ ብትጠይቅ ሳምሪ ምን ምን ማለት እንደሆነ አይነግርህም። የለም እንደዛ የሚባል ነገር። ሪፖርቱ ላይ ግን ተቀምጠዋል፣ እንደዛ የሚል ሌሎችን ብዙ ነገሮች ይችላሉ ማለት ነው። መልካም ከጊዜ አንጻር ተከታይ ጥያቄ ማንሳት አልችልም። ዶክተር ዮናስ የእርሶ ወድሉ። እሺ እዚህ ላይ ብዙ የሚባል ነገር አለ። አቶ ዮሐንስ አሁን የተናገሯቸው ትንሽ ብዙ ለጥያቄ የሚቀርቡ ናቸው። በመጀመሪያ ግን አንድ እርማት ፕራይም ሚኒስተር አብይ ኢትዮጵያ መንግስት ለሎቢይንግ ገንዘብ የሚያወጣው የለውም አያወጣም ብለዋል። ምን ያህል በተመኘሁኝ ያንን ሀሳባቸውን ሊቀይሩ ቢችሉ? ነገር ግን ይሄ ሰላሳ አምስት ሺህ ብር ለሶስት ወር ቀጥሯል የተባለው ገንዘቡን የከፈለው የኢትዮጵያ መንግስት አይደለም። አንድ ኢትዮጵያዊ ነጋዴ ለሶስቱን ወር ሰላሳ አምስት ሺህ የከፈለው። ስለዚህ እዛ ላይ የፕራይም ሚኒስትሩ ያሉት በወር ነው ካላቋር ቆጣ ያ በወር ሰላሳ አምስት ሺህ ለሶስት ወር አንድ የኢትዮጵያዊ ሀብታም እዚህ ያለ ሰው ነው። እሱን እርግጠኛ ነኝ ስለማቅ ነው የምናገረው። በሁለተኛ ነገር ላይ ግን አንዳንድ ጊዜ በብዛት በተለይ ይሄ ነገር በቲፒኤልኤፍ ሰዎች ላይ በህወሀት ሰዎች ላይ የሚያመዝን ነገር ነው። ኤቪደንስ እንደፈለጉት የመምረጥ ጉዳይ አለ። አሁን አቶ ዮሐንስ መጀመሪያ ሲናገሩ መጀመሪያ የመጀመሪያው መልስ ላይ የኢትዮጵያን ሁማን ራይትስ ካውንስል እንደ አንድ ምሳሌ አድርገው አቅርበው ነበረ ትግራይ ውስጥ ለሚፈጸመው ነገር። በኋላ እንደገና ደግሞ የማይታመን ነው ብለው፣ የመጀመሪያው ያው የሳቸውን ናሬቲቭ የሚደግፍ ስለነበር እንደዛ አሉ። በሌላ በኩሉ ደግሞ የሚታመን አይደለም አሉ። አሁንም በአምነስቲ ኢንተርናሽናል ላይ ደገሙት ይሄን ነገር። በመጀመሪያ ደረጃ ማይካድራ ላይ አምነስቲ ኢንተርናሽናል የሳተላይት ሚጁሉ አንስቶ ያቀረበ ጊዜ አንድ ነገር ብሏል። በዛን ጊዜ ያ ኤሪያ በቁጥጥር ስር የነበረው በቲፒኤልኤፍ ነው። ሁለተኛ ያለው ነገር ደግሞ ምንድን ነው፣ በብዛት የሞቱት ደሃዎች ናቸው እዛ ለስራ የመጡት የአማራ ሰዎች ናቸው ብሎ ተናግሯል። ሟቾቹ አማራ መሆናቸው ምንም ጥያቄ የለም። እንደዛ ያሉ በኋላ ግን የአማራ ኃይልም ይሁን ፌደራል ገቨርንመንቱ ኃይል ሲመጣ ያ ወንጀል ከተፈጸመ በኋላ ነው እነዚህ ኃይሎች የገቡት። በመጀመሪያ ደረጃ አሁን አቶ ዮሐንስ የሚሉትን እንመንካል? እነዚህ የተገደሉትን አማሮች የገደለው የአማራ ሚሊሽያ ነው የሚለው ልንቀበል ነው ወይንም የኢትዮጵያ ኃይል ነው ልንል ነው? ምክንያቱም ይሄ ማገደለ ማንን ሳይሆን የሰዓት ችግር አለበት የአቶ ዮሐንስ አባባል ቲፔሌስ ከዛ ከተማ ውስጥ ከመውጣቱ በፊት ነው እነዚህ ሰዎች ከተገደሉ በኋላ ነው የአማራ ኃይልና የኢትዮጵያ መንግስት ኃይል እዛ የገባው። ይሄን ደግሞ በትክክል ነው የተነገረው። በሁለተኛ ደረጃ አሁን ደግሞ ምን አሉ። የመጨረሻ ላይ አምነስቲ ኢንተርናሽናል አክሱም ላይ ስለተደረገው አቀራረቡ በትክክል ነው ለጥያቄ የሚቀርብ አይደለም አሉ። ፓራፍሬት ነው የማድርገው። ወርድ ተወርድ አይደለም ያሉት፣ ግን እንደዛ ነው የተናገሩት መንፈስ አምነስቲ ኢንተርናሽናል እኮ ዳይሬክተሯ ያንን ሪፖርት የጻፈችው ዳይሬክተር እኮ የተሳሳተ ነገር ነው ያቀረብን ብላ አውጥታለች፣ በግልጽ በፐብሊክ ሁለት ነገር ላይ ነው እንትን ያለችው። በእርግጥ መር ተገድሏል አለች፣ ማነው ማሳከር ነበር አለች። ሆኖም ግን እኛ የሰጠነው ሰርከምስታንስ ትክክል አይደለም አለች። መጀመሪያ የሰጡት ሰርከምስታንስ ምንድን ነበረ? ምንም ሳያደርጉ በሰላም የተቀመጡትን ለጸሎት የገቡትን ሰዎች ከቤተ ክርስቲያን እያስወጡ ገደሉ ነበር። ያ ውሸት ነው አለች። ሁለተኛ ያለችው ደግሞ ምንድን ነው ይሄ ነገር የተደረገበት ቀኑንም ተሳስተናል አለች። ምክንያቱም ለዛ ችግር የሆነባት ምንድን ነው ቲፒኤልኤፍ አንድ ቦታ ላይ አይደለም ሁለት ሶስት ቦታ ላይ አልጀዚራ ላይ፣ ቢቢሲ ላይ፣ ሮይተርስ ላይ የቲፒኤልኤፍ ኃላፊዎች በዛ አምነስቲ ኢንተርናሽናል ባቀረበት ቀን ላይ የእኛንንም ኮንትሮል የምናደርገው ብሎ የተናገሩበት ነበረ። እንግዲህ ቲፒኤልኤፍ ከሆነ ኮንትሮል የሚያደርገው እንዴት ነው? ሰላማዊ ሰው ተገብቶ የሚጨረሰው? ብዙ ብዙ ስህተት ያለበት ነገር ነበረ። የአምነስቲ ኢንተርናሽናል ያን ሆኖ አይ አምነነዋል፣ ተቀብለነዋል፣ በዛ ነው የምንሄደው የማለት ትናለ። ሌላ መጨረሻ ላይ ማለት የምፈልገው ምንድን ነው በዚህ የቲፒኤልኤፍን ፕሮፓጋንዳ በሚመለከት ብዙዎቻችሁ አይታችሁታል። የቲፒኤልኤፍ ሕዝብ ተራበ ተጠማ ተብሎ ሁለት ሚሊዮን ብር ዶላር በላይ ተሰብስቦ ነበር ገንዘብ። በኋላ ግን የለም ለተራበው ለተጠማው አይደለም የምንልከው ለአድቮኬሲ እንጠቀምበታለን ብለው ለፕሮፓጋንዳ ለአድቮኬሲ እየተጠቀሙበት ነው። ይሄ ግልጽ ነው። ዋናው ደግሞ አንድ ከቶ ዮሐንስ ጋር የምስማማበት ምንድን ነው፣ በእርግጥ አሜሪካኖቹ ኢትዮጵያ ውስጥ ያለው ኤምባሲ አይ ቲንክ ካፒታ ውስጥ ካሉት በሞላ በአሜሪካን ሰራተኞች ወይም በዲፕሎማቶች ቁጥር ትልቁ እሱ ይመስለኛል። አንደኛ ወይንም ሁለተኛ ነው። ምናልባት ሁለተኛ ሊሆን ይችላል። ግን በጣም ትልቅ ሀይል ነው ያላቸው። ሳተላይት ኢሜጆች ያላቸው፣ የሚደረገውን ነገር ሁሉ ያውቃሉ። ለዛም ነው መጀመሪያውኑ ገና የጦርነት ሲነሳ ቲፒኤልኤፍ ነው ዊዛውት ፕሮቮኬሽን የጀመረው ሰው የገደለው ለዛ ያሳዝናል ብለው ኮንደሚን ያደረጉ። ሁለተኛ ወደ ኤርትራ ላይ መሳሪያ የተኮሱት ችግሩን ሪጅናላይዝ ለማድረግ ነው፣ ይሄንንም እናወግዛለን ብለው በትክክል የአሜሪካ መንግስት ይሄንን አድርጓል ተናግረዋል። ሁለተኛ ይሄ ነው። ሶስተኛ ለምንድን ነው ይሄንን ያደረጉት የሚለውን ደግሞ አንኢኩቪክል በሆነ መንገድ የማያወላዳ አንኢኩቪክል በሆነ መንገድ በማያጠያይቅ መንገድ ዓላማቸው አዲስ አበባ ገብተው ጠቅላይ ሚኒስትሩን ከስልጣን አውርደው ስልጣን ለመያዝ ነበር ለሀያ ሰባት አመት ሲጠቀሙበት የነበረውን ፕሪቪሌጅ መልሰው ለመውሰድ ነበር ብለው ይሄ ያሉት ሴክሬታሪ ኦፍ ስቴቱ ፓምፔዮ ራሳቸው ናቸው። ከዛም አልፎ ደግሞ አሲስታንት ሴክሬታሪ ኦፍ ስቴት ፎር አፍሪካ እሳቸውም ይሄንን ያደረጉት የተነጠቁትን የስልጣንና የኢኮኖሚ ጥቅም መልሰው እጃቸው ለማስገባት ያደረጉት ነው። ዋና አላማቸው የጠቅላይ ሚኒስተሩን መንግስት ለማወረድ ነው የተናገሩት ነገር አለ ስለዚህ በጣም የሚገርመው ነገር ምንድን ነው? ዴሊቨሬት የሆነ ሚስኢንፎርሜሽን ካምፔንን አካሂዷል ቲፒኤልኤፍ። ይሄን ደግሞ በእኔ በኩል መቼም የኢትዮጵያ መንግስት ጥፋት ብዬ የምለው እስካሁን ድረስ ይሄንን ፕሮፓጋንዳ የሚለውን እና አድቮኬሲ የሚለውን ፐብሊክ ሪሌሽንስ የሚለው ላይ የኢትዮጵያ መንግስት በጣም ወደኋላ እንትን ያለው ጠቅላይ ሚኒስተሩን ብለውታል። በፒአር ላይ እያሸነፉ መሆኑን የቲፒኤልኤፎች በእርግጥ ጊዜያዊ ድል ነው እነዚህ ነገሮች በሙላ ሲባሉ የነበረው አሁን አንድ ጊዜ አንድ እንትን አላቸው ምንድን ነው ቲፒኤልኤፍ ሮቦት አላቸው ትዊተር የሚልክ ፊል ታደርገዋለህ መጀመሪያ የሰዎች ስም ይከብተትበታል ከዛ በኋላ አሁን አንድ ጊዜ ትዝ የሚለኝ ነገር ምንድን ነው አንድ ሴት ለአስራ አምስት ሰው ወንዶች ደፈሩኝ እንደዚህ ያደረጉኝ ብላ ትዊት ታደርጋለች ስሟ አለዛ ላይ የተወሰኑ የእንግሊዝኛ ስህተቶች አሉበት ኮማ፣ ምናምን ካለቦታቸው የገቡ ያሉበት። ዘሴም ፕሌይ አስራ አምስት ወንዶች ደፈሩኝ ከነ ዘሴም ግራመር ስህተት ዘሴም የኮማ ምናምን አቀማመጥ ወደ ሀያ የሚሆኑ የተለያዩ ስም ነው የተበክስ ነው። እንደዚህ አይነት ፕሮፖጋንዳ እንትን በሚደረግበት ጊዜ መጨረሻ ላይ ነው ፀሐይ ሲወጣ እውነቱ ይወጣል። መልካም አሁን በተቻለ መጠን ሰብሰብ ሰብሰብ አድርጋችሁ አጠራ አጠራ አድርጋችሁ ብትመልሱልኝ ጊዜ ላይ አቆማለሁኝ። ይሄ ማለት የትግራይ ሕዝብ ላይ ግፍ አልተፈጸመም አይደለም። የኢትዮጵያ ሁመን ራይትስ ኮሚሽን ራሱ መቶ ስምንት ሴቶች እንደተደፈሩ ማረጋገጫ አለኝ። ሶስት ከተማ ውስጥ ሌሎች ከተማዎች ውስጥ ሪፖርት ሊደረግ ያልተቻለው ያንን ነገር የሚቀበሉት ፈራርሰዋል ወይንም ደግሞ ሰራተኛ የላቸውም። ስለዚህ ይሄ ነገር በማስንትን እየተደረገ ነው ብሎ አቅርቧል። የኢትዮጵያ የሴቶች ሚኒስተርም በጣም ከምንገምተው በላይ ያ ወንጀል ተፈጽመዋል ብላለች። እንደነዚህ አይነት ነገሮች እንዳሉ ትክክል ነው። አሁን የመደረግ ያለበት ቲ ፒ ኤል ኤፍን ሞቶ ከተቀበረበት ለማንሳት ከሚደረጉ ሙከራዎች ይልቅ ለትግራይ ህዝብ ምንድን ነው የሚሆነው የተበደለበት ስፈር ችግር በመጀመሪያ ደረጃ እንዴት ነው የሚቆመው፣ በሁለተኛ ደረጃ ወንጀሉን የፈጸሙት ለህግ የሚቀርቡበት፣ ወንጀሉ የተፈጸመባቸው የመንግስትም ይሁን የህብረተሰቡ ድጋፍ እንዴት ነው የሚደረግላቸው ከሚለው ይቀርና አሁን ቲፒኤልኤፍ እና የቲፒኤልኤፍ ፕሮፓጋንዲስቶች እያደረጉ ያሉት ምንድን ነው? በእነሱ በተፈጸመው ደም፣ በእነሱ በተፈጸመው ድፍረት ላይ የፖለቲካ ሸቀጥ አድርገውታል። ይሄ ነው ለኢትዮጵያ የሚያሳዝነው፣ ይሄ ነው ለትግራይ ህዝብ የሚያሳዝነው። ብዙ ማለት ፈልጋለሁ ግን ሌሎቹን ሰዎች ሰዓት አልቻ ሰዓቱ ብዙ ሄደዋል። በጣም በርካታ ጉዳዮችን እንዳሳቸዋል ጥያቄዎችን ብገታም መጨረስ አልቻልንም። የኢትዮጵያ ሰብአዊ መብት ኮሚሽንን አስመልክቶ ላቀረባቸው ትችት ምናልባት ተከታይ ጥያቄ ማንሳት የሚጋብዝ ነበር፣ ሰዓታችን አልፈቀደም። በዶክተር በርሄ ነው የሚጀምረው የመጠፋፋት ሳይሆን ብለውታል ቅድም ሁሉም በሰላም መኖር የሚችልበት አካባቢ እንዲሆን የአካባቢ ህዝቦች አንድ መሆናቸው ዘመናት የዘለቀ ታሪክ መኖሩ ብቻ ሳይሆን አሁን የሚካሄድበት አቅጣጫ በየትኛውም መንገድ እንደተፈለገም ቢታይ ለአካባቢው ህዝብም ተጎድቷል የሚባለውም የሚረዳ አለመሆኑን የሚያከራክር አይመስለኝም። ሁሉን አብረው ስለሚያኗኑር ስለ ቀጣይነት መጭጣቸው ዛሬ ያሉት እንቅፋቶችን ስለማንሳት ያገባናል በሚል ነው እና የምትነጋገሩት እንደሚያገባው ሰው ግድ እንደሚለው ሰው ዶክተር በርሄ ምን ይታዩታል? ቅድም ጀመር አድርገውታል። ምን መደረግ አለበት? አድማጮች ሙሉውን ክርክራቸውን ድረ ገጻችንና ከማኅበራዊ ገጾቻችን ላይ ታገኛላችሁ። አሁን የአዲስ አበባው መስኮት ሊከፈት ነው። አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉ ለምሽቱ ያሰናዳውን ቅንብር ይዞ ቀርቧል። ወይዘሮ ሽታዬ ምናለ የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ አሁን በዚያን ሰሞን ለፓርላማ አባላት ከተናገሩት ከኢትዮጵያ ቴሌቪዥን የተወሰደ። አድማጮቼ ታስታውሱ እንደሆነ ማን ይናገር የነበረ ብዬ የዛሬ ዐሥራ አምስት ቀን ከታሪክ መዘክሬ አቅርቤላችሁ የነበሩት ቀኛዝማች ዘውዴ ቢራቱ በንጉሠ ነገሥቱ ዘመነ መንግስት በፓርላማ አባልነታቸው በእሳቸውም ሆነ በሌሎች አባላት ላይ የመንግስትም ሆነ የባለሥልጣናት ተጽዕኖ እንዳልነበረባቸው አጫውተውናል። የፓርላማ አባላቱ መንግስትም ሆነ ከራሳቸው በሚያቀርቧቸው ሐሳቦች ላይ ግራ ቀኝ ተወያይተውና ተነጋግረው ሐሳባቸውን በግልጽ ውይይት በውሳኔ ያሳልፉ እንደነበረ አውግተውናል። ዛሬስ ማን ይመስክር ያስተዋለ። ምክትል አፈ ጉባኤ ወይዘሮ ሽታዬ ምን አለ? ስለህዝብ ጉዳይ አይደለም የምናስበው ስለ ድርጅት ግምገማ ነው የምንጨነቀው? ከቀልቅጣች ነው የምትገመገን። ጫናው እውነት ለመናገር በጣም ከባድ ነው። ግለሰቦች በራሳቸው መንገድ አስበው ይህን ትተው ካላሉ በስተቀር ወይ ደግሞ በዚህ መንገድ ባነሳው ለሀገር አይጠቅምም ብለው ካልተውት በስተቀር ይህን ተናገር ይህን አትናገር ተብሎ ማንም ሰው አይከለከልም። ሊከለክል የሚችል ኃይል የለም። አይደለም ባይዘው የምክር ቤት አባሉ ነው ይላል። በጣም ነው ቻሌንጅ የሚያደርጉት እንኳን እንደዛ አይነት ነገር እና እንኳን። ስለዚህ አሁን አሰራር ጥሩ ናቸው፣ ግን የተሟላ አይደለም ገና ምክር ቤቱ መጠናከር አለበት። በምክር ቤቱ አሰራር ላይ የተለያዩ የአቅም ግንባታ ስራዎች መሰራት አለባቸው። ዓለም አቀፋዊ ሁኔታውን አገራዊ ሁኔታውን የምንረዳበት ሁኔታ በደንብ በስፋት ክፍት መሆን አለበት። የምክር ቤቱ አመራር አይተናል። ጥሩ ዝግጅት እንዳለው አይተናል። የተሻለ ምርጫ እንዲሆን እንፈልጋለን። ከዚህ በፊት የነበሩ አይነት ምርጫዎች እንዲደገሙ አንፈልግም። ምክንያቱም ስርዓታችን የብዙሀን ፓርቲ ዴሞክራሲ ነው የሚለው እኛ ግን አንድ ፓርቲ ሆነን ተገኘን፣ ፓርላማ ላይ ማለት ነው እና እኛ ሁላችን እዚህ ውስጥ ያለን ሰዎች እውነት ለመናገር አይመችም። ትክክለኛ ምርጫ ነው ብለሽ ደፍረሽ እንኳን ለመከራከር ያስቸግራል። ይህን በስርዓቱ ብንኖርበትም ደፍረሽ መናገር አሁን በጣም ነው የሚያሳፍረው ያ ጭምር ለመሆኑ ይላሉ ምክትል አፈ ጉባኤ ወይዘሮ ሽታዬ ምን አለ? በግልጽ ተወያይተንና ተነጋግረን እናውቃለን ሲሉ ነበር ምክትል አፈ ጉባኤዋ ራሳቸውንና የፓርላማውን አባላት የጠየቁት። ከሰላሳ ዓመት በፊት በደርግ ባለፉት ሃያ አምስት ዓመታት ደግሞ በኢህአዴግ ዘመን የተደረጉት ምርጫዎች ዛሬ ጭምር እያነጋገሩ ነው። አዲሱ ትውልድ አውቆም የራሱን ግንዛቤ እንዲወስድ በማስረጃ እያስደገፍን በዚህ በምርጫው ዋዜማ ተከታታይ ዝግጅቶችን ማቅረብ እንቀጥላለን። ሁሉን መርምሮ የተሻለውን ያዙ። የአሥራ አምስት ቀን ሰው ይበለን። ንጉሴ አክሊሉን ለዝግጅቱ እናመሰግናለን። አድማጮች አሁን ወደ ስርጭታችን ማገባደጃ ልናመራ ነው። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸው ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍ ሆነ በመደወል ትሳተፉ ዘንድ እንጋብዛለን። የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም ነው። Mau dedim Sa o olsun. Harika mesela o kasaprış gemer የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት በሀያ አምስት እና ሰላሳ አንድ ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃል። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ፣ የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደ ለአሁኑ በዚሁ የተሰናበትን። ሰላም፣ ደህና እደሩ።